Foreign Service Institute. Amharic Basic Course Unit 8. Basic Sentences. For Learning. Tuat tuat. Adarraga. Madreg. Yadargan. Tuat tuat min አልጋ ተነሳ፣ መነሳት፣ ይነሳል። ታጠበ፣ መታጠብ፣ ይታጠባል። ካልጋዬን እነሳና ፊቴን እታጠባለሁ። ቁርስ። አጠና፣ ማጥናት ያጠናል። ከቁርስ በፊት ታጠናለህ? የለም፣ ከቁርስ በኋላ ነው። አይነት በላ መብላት ይበላል። ምን አይነት ቁርስ ትበላለህ? ጥብስ እንቁላል፣ ዳቦ፣ ቅቤ፣ ጥብስ እንቁላልና ዳቦ በቅቤ በላለሁ። ብርቱካን፣ ጭማቂ፣ ወተት የብርቱካን ጭማቂና ቡና በወተት እጠጣለሁ። በስንት ሰዓት ወደ ትምህርት ቤት ትሄዳለህ? እኩል ሁለት ሰዓት ተኩል፣ በሁለት ሰዓት ተኩል እሄዳለሁ። ጧት ጧት ምን ታደርጋለህ? ካልጋዬ እነሳና ፊቴን እታጠባለሁ። ከቁርስ በፊት ታጠናለህ? የለም፣ ከቁርስ በኋላ ነው። ምን አይነት ቁርስ ትበላለህ? ጥብስ እንቁላልና ዳቦ በቅቤ በላለሁ። የብርቱካን ጭማቂና ቡና በወተት እጠጣለሁ። በስንት ሰዓት ወደ ትምህርት ቤት ትሄዳለህ? በሁለት ሰዓት ተኩል ይሄዳለሁ። ፎር ጠዋት ጠዋት ምን ታደርጋለህ? ካልጋዬን ነሳና ፊቴን እታጠባለሁ። ከቁርስ በፊት ታጠናለህ? የለም፣ ከቁርስ በኋላ ነው። ምን አይነት ቁርስ ትበላለህ? ጥብስ፣ እንቁላልና ዳቦ በቂቤ በላለሁ። የብርቱካን ጭማቂና ቡና በወተት እጠጣለሁ። በስንት ሰዓት ወደ ትምህርት ቤት ትሄዳለህ? በሁለት ሰዓት ተኩል ይሄዳለሁ። Numbers. أسرى أنت أسرى هلت أسرى صوست أسرى, رات. أسرى Asrasadist dist, Asrasamint vat, Asrasa Transformation drills, drill one. And the Miss Ahav said thing. መጽሐፉን ሰጠኝ። ለአንድ ክፍል አስር ብር ከፈለው። ለክፍሉ አስር ብር ከፈለው። አንድ መኪና ወሰዱ። መኪናውን ወሰዱት። ቁርስ ፈለግሁ። ቁርሱን ፈለግሁት። አውቶቡስ ጠበቀች። አውቶቡሱን ጠበቀች። አንድ ቤት ዘጋን። ቤቱን ዘጋ ነው። ጭማቂ ጠጡ። ጭማቂውን ጠጡት። ወተት ጠጣሽ ወተቱን ጠጣሽው። አንድ ቤት ሰሩ። ቤቱን ሰሩት። አንድ ተማሪ ጠራህ። ተማሪውን ጠራኸው። አንድ ተማሪ ጠራሁ። ተማሪውን ጠራሁት። አንድ ተማሪ ጠራሽ። ተማሪውን ጠራሽው። አንድ መኪና ለአባቴ ሰጣችሁ። መኪናውን ለአባቴ ሰጣችሁት። ገንዘብ አደረስሁ። ገንዘቡን አደረስሁት። ቁርስ በላን፣ ቁርሱን በላነው። አንድ ቃል አወቅህ፣ ቃሉን አወቅኸው። አንድ እቃ አስገቡ፣ እቃውን አስገቡት። አንድ ከተማ ዞራችሁ ከተማውን ዞራችሁት። አንድ ሆቴል አየች፣ ሆቴሉን አየችው። አንድ ቤት አሳዩ፣ ቤቱን አሳዩት። ብዙ ገንዘብ አገኘሁ፣ ገንዘቡን አገኘሁት። አንድ ሴት አየን። ሴትየዋን አየናት። ትምህርት አጠናህ። ትምህርቱን አጠናኸው። ቡና ጠጣችሁ። ቡናውን ጠጣችሁት። ብዙ ተማሪዎች አዩ። ተማሪዎቹን አዩአቸው። ብዙ ሰዎች ወሰዳችሁ። ሰዎቹን ወሰዳችኋቸው። ብዙ ተማሪዎች አወቁ። ተማሪዎቹን አወቁኋቸው። ብዙ ተማሪዎች አሜሪካ አደረስህ። ተማሪዎቹን አሜሪካ አደረስካቸው። ብዙ ዕቃዎች ወሰድሽ። ዕቃዎቹን ወሰድሻቸው። አስተማሪዎች ፈለጉ። አስተማሪዎቹን ፈለጓቸው። دريل 2 مصحاف ستان مصحاف العصر بر كفلو لكف بر መኪናውን ይወስዱታል። ቁርሱን ፈለግሁት። ቁርሱን እፈልገዋለሁ። አውቶቡሱን ጠበቀች። አውቶቡሱን ትጠብቃለች። ቤቱን ዘጋ። ነው ቤቱን እንዘጋዋለን። ጭማቂውን ጠጡት። ጭማቂውን ይጠጡታል። ወተቱን ጠጣሽው። ወተቱን ትጠጨዋለሽ። ቤቱን ሰሩት። ቤቱን ይሰሩታል። ተማሪውን ጠራኸው። ተማሪውን ትጠራዋለህ። ተማሪውን ጠራሁት። ተማሪውን እጠራዋለሁ። ተማሪውን ጠራሹ። ተማሪውን ትጠሪዋለሽ። መኪናውን ለአባቴ ሰጣችሁት። መኪናውን ለአባቴ ትሰጡታላችሁ። ገንዘቡን አደረስሁት። ገንዘቡን አደርሰዋለሁ። ቁርሱን በላ ነው። ቁርሱን እንበላዋለን። ቃሉን አወቅኸው። ቃሉን ታውቀዋለህ። እቃውን አስገቡት። እቃውን ያስገቡታል። ከተማውን ዞራችሁት። ከተማውን ትዞሩታላችሁ። ሆቴሉን አየችው። ሆቴሉን ታየዋለች። ቤቱን አሳዩት። ቤቱን ያሳዩታል። ገንዘቡን አገኘሁት። ገንዘቡን አገኘዋለሁ። ሴትየዋን አየናት። ሴትየዋን እናያታለን። ትምህርቱን አለን። ትምህርቱን አጠናኸው። ትምህርቱን ታጠናዋለህ። ቡናውን ጠጣችሁት። ቡናውን ትጠጡታላችሁ። ተማሪዎቹን አዩአቸው። ተማሪዎቹን ያዩአቸዋል። ሰዎቹን ወሰዳችኋቸው። ሰዎቹን ትወስዷቸዋላችሁ። ተማሪዎቹን አወቅኋቸው። ተማሪዎቹን አውቃቸዋለሁ። ተማሪዎቹን አሜሪካ ደረስካቸው። ተማሪዎቹን አሜሪካ ታደርሳቸዋለህ። ዕቃዎቹን ወሰድሻቸው። ዕቃዎቹን ትወስጃቸዋለሽ። አስተማሪዎቹን ፈለጓቸው። አስተማሪዎቹን ይፈልጓቸዋል። questions and answers መኪናውን ላቶ ከበደ መቼ ሰጣችሁት? ትናንት ሰጠ ነው። ምስተውን አዲስ አበባ መቼ አደረሷት? ዛሬ አደረስኳት። አስተማሪዎቹን የት አገር አዩአቸው? አሜሪካ ውስጥ አየኋቸው። የኔን መጽሐፍ ማን ወሰደው? አቶ ዮሐንስ ወሰደው። ለአስተማሪዋ መኪና ማን ሰጣት? አባትና እናቷ ሰጧት። ይህንን ቤት ማን አሳየው? ተማሪዎች አሳዩን። አገርህን ማን አወቀው? አስተማሪዎች አወቁት። የአስተማሪዋን መኪና ማን ፈለገው? አስተማሪዎች ፈለጉት። አቶ ለማንና አቶ ከበደን ወደ ትምህርት ቤቱ መቼ ጠራችኋቸው? ዛሬ ከሰዓት በኋላ ጠራናቸው። ለአስተማሪው ገንዘቡን መቼ ከፈላችሁት? ከሰዓት በኋላ ከፈል ነው። እዚህ ማንን ጠበቃችሁ? አቶ ከበደን ጠበቅ ነው። ቤቱን መቼ ሠራችሁት? ትናንት ሠራ ነው። መጽሐፉን መቼ ሰጣችሁት? ዛሬ ከሰዓት በፊት ሰጠ ነው። አስተማሪዎቹንና ተማሪዎቹን የት ተገናኛችኋቸው? ጊዮን ሆቴል ተገናኘናቸው። ተማሪዎቹን መቼ ጠራችኋቸው? ትናንት ከሰዓት በኋላ ጠራናቸው። የአቶ ከበደን ቡና ማን ጠጣው? ተማሪዋ ጠጣችሁ? የአቶ ከበደን መኪና የት ወሰዳችሁት? ወደ አሜሪካ ወሰድ ነው። መኪናውን ማን ወሰደው? አቶ ለማ ወሰደው። መጽሐፉን የት አደረሱት? ትምህርት ቤት አደረስኩት። መኪናውን ማን ዘጋው? ያቶ ከበደ ሚስት ዘጋችው። ትምህርት ቤቱን ማን ዞረው? አስተማሪዎች ዞሩት። መጽሐፉን ለማን ሰጠሽው? ለተማሪው ሰጠሁት። አቶ ለማ ወደ ትምህርት ቤት መቼ ይሄዳል? ነገ በአምስት ሰዓት ይሄዳል። ቁርስ መቼ ትበላለህ? ጠዋት እበላለሁ። ዛሬ የት ትሄዳላችሁ? ወደ አዲስ ከተማ እንሄዳለን። ወደ ትምህርት ቤት ማን መጣ? የአቶ ለማ አባት መጡ። ቁርስ ምን ትበላለህ? ጥብስ እንቁላል ከቅቤና ዳቦ እበላለሁ። ለቁርስ ምን ትጠጣለህ? ወተትና የብርቱካን ጭማቂ ጠጣለሁ። ቁርሳችሁን የት ትበላላችሁ? የቤታችን ውስጥ እንበላለን። ዛሬ ትምህርቱን ማን ያጠናል? የኔ ወንድም ያጠናል ጧት ጧት ትሄዳላችሁ ወደ ትምህርት ቤት እንሄዳለን ስንት አጎቶች አሉዎት አስር አጎቶች አሉኝ ትምህርት ቤቱን ማን አሳየህ እናቴ አሳየችኝ አቶ ከበደ ስንት መኪናዎች ነበሩት? ሶስት መኪናዎች ነበሩት። ዛሬ በሁለት ሰዓት አገኝሻለሁ። አዎ ያገኙኛል። መጽሐፉን ለከበደ መቼ ትሰጡታላችሁ? ነገ እንሰጠዋለን። ገንዘበውን ለማን ይሰጡታል? ለሚስቴ ሰጣታለሁ። ሚስትህን የት ታያታለህ? በትምህርት ቤት ውስጥ አያታለሁ። መጽሐፍሽን የት ትወስጅዋለሽ? ወደ ቤቴ ወስደዋለሁ። አዲስ መኪና ማን ይሰጥሻል? አባቴ ይሰጠኛል። የእኔን መኪና ማን ይፈልገዋል? እኔ እፈልገዋለሁ። ወደ ትምህርት ቤት ማን ይጠራሃል? አስተማሪዬ ይጠራኛል። ገንዘቡን የት ትከፍሉታላችሁ? እዚህ እንከፍለዋለን አዲስ አበባን ማን አየው አቶ ከበደን አባቱ አዩት አቶ ከበደን ወደ አዲስ ከተማ ማን አደረሰው ወንድሙ አደረሰው አድራሻሽን ማን አወቀው እኔ አወቅሁት። መጽሐፌን የት አገኘሽው? አንተ ቤት ውስጥ አገኘሁት። አቶ ለማን መች ይገናኙታል? አሁን እገናኘዋለሁ። የት አገኛችኋለሁ? አዲስ ከተማ ውስጥ አገኝናለሽ። መቼ ትነግራታለህ? ዛሬ እነግራታለሁ። አስተማሪውን ማን ይፈልገዋል? አቶ ከበደ ይፈልገዋል። ከበደን የት ታገኘዋለሽ? ትምህርት ቤት ውስጥ አገኘዋለሁ። አስተማሪዋን ምን ጠየቃችኋት? ስለ አዲስ አበባ ጠየቅናት። መኪናውን ማን ዘጋው? አቶ ለማ ዘጋው። እዚህ ማን ይጠብቅሃል? ለማ ይጠብቀኛል። ቤቱን መች ትሰሩታላችሁ? ነገ እንሰራዋለን። አስተማሪዋን የት ታዩታላችሁ? አዲስ አበባ ውስጥ እናያታለን። መኪናውን መቼ ትሰጡኛላችሁ? ነገ ከሰዓት በኋላ እንሰጥሃለን። ተማሪዎቹን ወደ ትምህርት ቤት መቼ ትጠሯቸዋላችሁ? ነገ እንጠራቸዋለን። ቡና የት ትጠጣላችሁ? እዚህ እንጠጣለን። መኪናውን ማን ይዘጋዋል? ተማሪው ይዘጋዋል። ከተማውን ማን ይዞረዋል? አስተማሪዎች ይዞሩታል። መኪና ማን ይሰጥሃል? አባቴ ይሰጠኛል። አስተማሪውን ማን ያመሰግነዋል? እኔ አመሰግነዋለሁ። አቶ ከበደ ስንት መኪናዎች ይሰጥሃል? ሁለት መኪናዎች ይሰጠኛል። በስንት ሰዓት ተነሳችሁ? በሦስት ሰዓት ተነሳን። ዳቦ በቅቤ መቼ በሉ? ትናንት በላሁ። ካልጋችሁ በስንት ሰዓት ትነሳላችሁ? በሁለት ሰዓት ተኩል እንነሳለን። ነገ ምን ያደርጋሉ? ወደ ከተማ ሄዳለሁ። መኪናውን እዚህ ማን አደረሰው? አስተማሪዎች አደረሱት። ለትምህርት የት መሄድ ትፈልጋላችሁ? ወደ አሜሪካ መሄድ እንፈልጋለን። ወደ ቤታችሁ ማንን መጥራት ትፈልጋላችሁ? የአቶ ዮሐንስን እናት መጥራት እንፈልጋለን። ናራቲቭ ድርሰት። ባቡሩን መያዝ ይችላል። ያዘ። መያዝ። ይይዛል። ሌላ ሰው መምጣት ይችላል። አቶ ዮሐንስ አሜሪካዊ ተማሪ ነው። እሱ አማርኛ ያጠናል። ጧት ጧት በአንድ ሰዓት ከአልጋው ይነሳና ፊቱን ይታጠባል። በሁለት ሰዓት ለቁርስ ወደ ምግብ ቤት ይሄድና የብርቱካን ጭማቂ ይጠጣል። ከአንድ ሰዓት በኋላ እንቁላል ጥብስና ዳቦ በቅቤ ይበላና ቡና በወተት ይጠጣል። በሁለት ሰዓት ተኩል መጽሐፎቹን ይይዝና ከሌሎች ተማሪዎች ጋር ወደ ትምህርት ቤቱ ይሄዳል። ጥያቄዎች። አቶ ዮሐንስ ምን ያጠናል? እሱ የት ያጠናል? ከአልጋው በስንት ሰዓት ይነሳል? ፊቱን የት ይታጠባል? ለቁርሱ የት ይሄዳል? ለቁርሱ ምን ይበላል? እሱ ከቁርሱ በፊት ምን ይጠጣል? ከቁርሱ በኋላ ምን ይጠጣል? ወደ ትምህርት ቤት በስንት ሰዓት ይሄዳል? ወደ ትምህርት ቤት ከመሄዱ በፊት ምን ይይዛል? ከሱ ጋር ወደ ትምህርት ቤት ማን ይሄዳል? This is the end of unit 8